ጤና አዘጋጅና አቅራቢ ሰለሞን አባተ። የዘንድሮው ኤልኒኞ ያስከተለው ድርቅ ብርታትና ስፋት ባለፈው ግማሽ ምዕት ዓመት ያህል ጊዜ ታይቶ እንደማይታወቅ ተነግሯል። ድርቅ የሚያስከትለው ረሃብ ራሱ በሽታ ነው ይላሉ የሥነ ምግብ ጤና ባለሙያዎች። የአካልና የአእምሮ ጤና ጉዳቶችን ያስከትላል። በሕፃናት ላይ በዕድሜ ዘመን ሙሉ የማይሽር የእድገት መቀጨጭን ያመጣል። ድርቅ ሲበረታ፣ ሁኔታው የሚስማማቸው ሕዋሳትና ተውሳኮች ፈጥነው ለመራባት እድል ስለሚያገኙ፣ የገጸ ምድሩንም ሆነ የከርሰ ምድሩን ውሃ ስለሚበክሉት ያለው ውሃም ቢሆን ተገቢው ጥንቃቄና ክትትል ካልተደረገበት ተደረገበት ጉዳት ሊያስከትል እንደሚችል ጥናቶች ያሳያሉ። በምግብ እጥረት የተጎዳ አካል አጣዳፊ በሆኑ የመተንፈሻ አካላትና የምግብ ስርዓት አካላት በቀላሉ ይጎዳሉ። ቁጥራቸው የበዛ ተላላፊ በሽታዎችም ለመሰራጨት እድል ያገኛሉ። በተለይ የድርቁ ወቅት ወደ ማለፉ ሲጠጋ ወይም በመሐሉ የሚገኙ የዝናብ አጋጣሚዎችም ከጸጋቸው ጋር ብዙ የማኅበረሰብ ጤና እክሎችንም እንደሚያስከትሉ ይታወቃል። ሰሞኑን ዝናብ እየጣለ ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ሰሞኑን ለቪኦኤ ከሰጡት ማብራሪያ ቀን ጭምር አድርጌ ላሰማችሁ። እንደውም በከፍተኛ ደረጃ ዘንበዋል። እንደዚህ አቶቹ ነገሮች ተከስተዋል። በየቦታው ራሱ ባለፈው ጊዜ በዚህ ቆቦ ራያ ላይም ከፍተኛ የሆነ ጥልቀት ያለው በረዶ ዘንቧል። አሁንም ዛሬ በዚህ ወደ ጨው በር አካባቢ የሚባለው ነገር ሁሉ ዘንቧል። እንደዚህ እንደዚህ አይነት ነገሮች እየዘነቡ ናቸው። በጋ ውስጥ በጣም ከፍተኛ የሆነ ከደመና ክምችቱ ጋር ተነስቶ ነው እየዘነበ ያለውና እና የተበታተነ ነው። ተከታታይነት እና ሰፊ ቦታ የያዘ አይደለም የምናየው ማለት ነው። ዝናቡ በድርቅ አካባቢዎች ነው የዘነበው። ይሄ አሁን የሚሉኝ የሰሞኑ የተቆራረጠም ቢሆን አሁ አሁን በጥሩ ሁኔታ ዘንቧል። አሁን በአሁኑ ጊዜ በዚህ ከዚህ ከደቡብ ኢትዮጵያ ጀምሮ እስከ ደቡባዊ ትግራይ ድረስ ምስራቅ አማራን ይዞ መካከለኛ ኦሮሚያን፣ ደቡብን፣ እንደገና ወደ ምስራቁ ወደ ድሬዳዋ፣ ወደ ሐረር፣ ወደ ጅጅጋ ዝናቡ ዘንቧል ማለት ነው። በድርቁ ወራትና ከድርቁም በኋላ ያለውን ሁኔታ በኢትዮጵያ ምላሽ እየሰጡ ያሉ አካላት እንዴት ነው የያዙት? ደወልኩና ሐሎ አልኩኝ ሐሎ፣ ዋሽንግተን አቶ ጌታነህ ጤና ይስጥልኝ። አብሮ ይስጥልን። ዋሽንግተን ዲሲ ይላል ብዬ ነው። አልተሳሳቱም አቶ ጌታነህ አብርሃ ናቸው። በኢትዮጵያ ጤና ጥበቃ ሚኒስቴር የሕብረተሰብ ጤና ኢንስቲትዩት የሕብረተሰብ ድንገተኛ አደጋዎች ማዕከል ኤክስፐርት ናቸው። ራሴን በስርዓቱ አስተዋወኳቸውና ያነሳሁት ጉዳይ በቀጥታ የሚመለከተው ሰው እርሳቸው በመሆናቸው አሎ ያልኩበትን ምክንያት ገለጽኩላቸው። ኧረ እንዲያውም ገጠር ሁኜ ነው ይሄ ሉሲ ያለችበት አካባቢ አፋር ውስጥ ማለት ነው፣ አዳአር ወረዳ። አዳአር የሉሲ ሀገር ማለት ነው። የሉሲ ሀገር ነው፣ የሁላችን አያት፣ የሁላችን ሀገር፣ የሁላችን አያት እንጂ አያት። አዎ፣ እውነት ነው። ያው ነው ምንጫችን፣ እዛው ነው ማለት ነው። አፋር በድርቁ ክፉኛ ከተጎዱትና አሁንም ጉዳት ላይ ካሉት አካባቢዎች አንዱ ነውና የሚያውቁትን እንዲነግሩኝ ጠየቅኳቸው። ኦኬ፣ ያው እንግዲህ እንደ ቴክኒካል ነው ያው እንደ ኦፊሻል ሳይሆን የተወሰነ ኢንፎርሜሽን እንዲሁ ላይት የሆነ መቀባበል እንችላለን። ነገር ግን ያው የመንግስትን ወይ የተቋምን አቋም ለማንጸባረቅ ያው ስቴፑን እናንተ ታውቁታላችሁ ከኔ በለጠ። አጋጣሚ ሆኖ ግን ይሄን ለመከታተል ሲባል አሁን አፋር ሁለት ወሬ ነኝ እና ምሳሌ ከጤና ጥበቃ ሚኒስቴር ነው ክየ ወይም እንደ ፌዴራል ለክልሉ ባለው ድጋፍ ስፔሻሊ ድርቁን ተከትሎ ሁሉን አቀፍ ሬዚለንት የሆነ ማህበረሰብ ከማስጠር አኳያ እንግዲህ አሁን እንደ ባለሙያ አስተያየትና ስፍራውም ላይ እንዳለ ባለሙያ ሀሳብ እና መረጃ አድርጌ ነው። የተጠቀመበት ይን እርሱ ጥሩ ጥሩ። እሺ፣ አቶ ጌታነ ይቀጥሉልኝ። እንግዲህ የኛው ማነው አፋርና በተለይ ምናልባት ከሁሉም የበለጠ ሊሆን ይችላል የተጋላጭነቱ በነበረው እንትንም ተጽዕኖ። ስለዚህ ይሄንን ጨምሮ፣ ያው ምስራቅ ኢትዮጵያ ያው ክትትል እየተደረገ ነው ያለው። ሁሉን አቀፍ ነው። ለምሳሌ እኔ አጋጣሚ ከጤናው ነው የመጣሁት ጤናው ሞክዬ፣ ነገር ግን ሁሉም ሴክተር ነው የምደግፈው፣ በውኃውም በትምህርቱም በሁሉም እና ሁሉም ወረዳ ማለት ይቻላል በአፋር ከፌዴራል እንዲሁ ባለሙያ ተጨማሪ ድጋፍ ተደርጎላቸው የድርቅ መቋቋም እቅድን ከማዘጋጀት የነበራቸው እነሱን የሚያደርጉት ኢንተርቬንሽን ወይም ደግሞ ግብረ መልስ ድርቁን ተከትሎ እየተሰራ እንደሆነ ነው። ይህ ደግሞ በራሳቸው ባለሙያ ብቻ በነበረው ሳይሆን ያው ከሁሉም ሴክተር መስሪያ ቤት አጋጣሚ ነው ያለሁበት ወረዳ ከጤና ጥበቃ ነኝ። ሌላ ወረዳም እንዲሁ ከአንዱ መስሪያ ቤት ውክልና አለው። ስለዚህ ሁሉን አቀፍ ለምሳሌ ውሀን ተከትሎ የሚመጣ ተጽዕኖ ያው ጤናው ላይ ነው የሚያርሰው። ስለዚህ ውሀው መስራት ያለበት በትክክልም ከሰራ ያው ውሀ ወለድ በሽታና ሌሎችን አይከተሉም። ይሄን ያው ኢንተግሬትድ አድርገን ከአብይ ኮሚቴ እስከ ንዑስ አዎ ከአብይ ኮሚቴ እስከ ንዑስ ኮሚቴ አዋቅረን በየሳምንቱ እንገመግማለን። ሁሉም ወረዳም በዞንም በክልልም ይሄ ነው ያለው። እንግዲህ አጋጣሚ ያለሁበት አቶ ጌታነ በአጋጣሚ ደግሞ የአፋር አካባቢ ክፉኛ ከተጎዱት አካባቢዎች አንዱ ነው። በዚህ ድርቅና ከድርቁ ጋር ተያይዞ በውሃ ምክንያትም ቢሆን ወይም በመተንፈሻ አካላት ወይም በአመጋገብ ስርዓት አካላት ወይም ከቫይረሶች ከባክቴሪያና ፕሮቶዞዋ ከመሳሰሉ ተውሳኮች ጋር ከኢኮላይ ሳልሞኔላ ጋር ተያይዞ የደረሱ የጤና ችግሮች አሉ። እስካሁን ድረስ የምታውቋቸው እንግዲህ ይህኛውም ምናልባት በተለይ ከመተንፈሻ የተወሰነ ሩመር ነገር ሊኖር ይችላል። ኦፊሻሊ የደረሰ የላብራቶር ሪዛልት አይኖርም። እኔ ያለሁበት ወረዳ በእርግጥ እነዚህን ሁሉ ነጻ ነው። ምናልባት እንዲያውም ይሄን ተከትሎ ከአንድ አመት ሁለት አመት በስ እንደ እንደ ደንግ ፌቨር አይነት ስጋት እንዳይከሰት ራሱ ራሴ እንደ ባለሙያነቴ ፎሎ አደርጋለሁ ው አዳሩ ወረዳና ስለዚህ ስደና ነው ማለት ይቻላል። በተለይ ከጤናው እኔ ለሁሉም ዳጉ በአካባቢ ቋንቋ ዳጉ አደርጋለሁ መረጃ መለዋወጫ ስርዓታቸው ማለት ነው የአፋው ያው እና ከጤናው ባለ ለሁሉም ያው ዞን ላይም ታስክ ፎርስ ስላለ ወይ ግብረ ሀይል እሺ እኔ ራሴ ደውዬ ያው ኮንሳልት ለማድረግ እሞክራለሁ። አጋጣሚ ከፌዴራል ኢመርጀንሲ ማዕከልም ስለሆነ የመጣሁት ከፌዴራል ያጣዳፊ ህብረተሰብ ጤና ጠበቃ ምክር ሆኖ የህብረተሰብ ጤና አደጋዎች ማዕከል በተለይ ኢመርጀንሲን በተመለከተ ወረርሽኝ በተመለከተ አጋጣሙ የእኔም ሬስፖንስብሊቲ ስለሆነ ዳይሬክት እሱን እከታተላለሁ። ያው እስካሁን ባለው ሰላም ነው። የመተንፈሻ አካላት ችግር ያሉኝ ምን ምን አይነት ነው? የተወሰነ ከኮሚቴ ስናነሳ ወይ ከዞን ባለው ነው የተረጋገጠ አይደለም። አንድ አንድ አካባቢ እንደዚህ አፐር ሬስፒራቶሪ ወይ የላይኛው መተንፈሻ አካል ሰዎች እንደዚህ አይነት ምልክት ትኩሳትንም ጨምሮ የሚባል አለ። እሱንም ቢሆን ያው ኮመን ኮልድም ሊሆን ይችላል፣ ከአንዱ በትክክል ያልተገነዘበ ሰው እንደ ጉንፋን ማለት ነው ሊሆን ይችላል። አዎ፣ አሁን በዚኛው ሳምንት ግን ኦልሞስት ኢንፎርሜሽኑ የለኝም። ከአንድ ሳምንት በፊት እንደዚያ ነበር፣ ላብራቶሪም እንዲወሰድ እኛ ጋም ተመሳሳይ ኬዝ ምናልባት ልዩነት ከኖርማል ወጣ ያለ ነው ወይ የሚለው ማብራሪያ ስጠይቅ ነበር። አልሞስ ያው እሱም የጠፋበት ነው ያለው። ስለዚህ እንደ ክልል በተለይ አፋር አካባቢ ሰላም እንደሆነ ነው። ምናልባት አልባት ከዚህ ካጣ ዳፊ ተቅማጥና ትውከትን ብናይ ምክንያቱም የተወሰነ አካባቢ ልኖር ስለምችል ሩመሩም እኛ አካባቢ ሰላም ነው። እንግዲህ መንት አይኖርም። ሰሞኑን በደቡብ በተለይ አርባ ምንጭ አካባቢ እንደዚህ አይነት ሁኔታ ተስተውሏል ተብሎ ነበር እና እሱንም ላነሳሉት ነበር በተለይ አሁን ከዝናቡ ተከትሎም የሚመጡ እነዚህ ውሃ ወለድ በሽታዎች፣ ቬክተር ወለድ በሽታዎች ሊኖሩ ይችላሉ እና በነዛስ በኩል ምንድን ነው የምታደርጉት ጥንቃቄ? ምንድን ነው የሚደረገው? ምላሽ እኛ አሁን በተለይ ደቡብ ምስራቅ አካባቢ እነዚህ ሶማሌ ክልል፣ ኦሮሚያ አካባቢ ደቡቡን የሚያገናኝ እስካሁን በፊትም እንደዚህ አይነት ትሬንድ ስለነበረው ኬዞች ይኖራሉ እዛ አካባቢ የአርባ ምንጭም ከዚያ ከአጠራፊ ተቅማጥና ትውከት አሶሺዬት የማድረግ ሁኔታ ነው ያለው። ምናልባት እኔም ፊልድ ስላለሁ ቀጥታ ፐርሳል የሚባል ኢንፎርሜሽን ላይኖርም ይችላል እሱ ነው። ቢሆንም ደግሞ እንደዚህ አይነት እኛንም ጨምሮ ሁልጊዜ በተለይ ኮሌራ ሊሆን ይችላል ወይም ኤደብልዲ ዝናብ በሚወጣበት እና በሚገባበት ሁልጊዜ ስጋት ነው የሚሆነው ምክንያቱም የመደፍ አደፍርሶ ነው የሚገባው ወጣሚያው పోరామినోర్ ఏం చే የሚገባው የራሱ የጥንቃቄ የመለክቶች እየተላለፉ እንደሆነ ነው የማውቀው። ኢቭን በጤና ጥበቃ ሚኒስቴርም በሚዲያ እየተነገረ ነው። በአሁን ሰዓት እርስዎ እንግዲህ አሁን በዚህ በድርቅ አካባቢ ለሁለት ወር እዛ ቆይተዋል፣ ማለት ብዙውን ነገር በተጨባጭ ያውቁታል። በተላላፊ መረጃ ሳይሆን በቀጥታ የመጀመሪያ መረጃ ነው ጆላ የሚገኘው እና ይቻላል። በተለይ ይሄ ወረዳ እና ከወረዳውም በተጨማሪ ይሄ ዞን አንድ ነው አጋጣሚ ያለበት ወረዳ የሚገኘው ስለዚህ አካባቢ ስፐሲፊክ በደንብ ማንሳትም እንችላለን። ስጋት ብለው የሚጠቅሷቸው ከፍተኛ ጥንቃቄ ሊደረግባቸው ይገባል። ሕብረተሰቡም የመንግስት አካላትም መንግስታዊ ያልሆኑም በዚህ ላይ ምላሽ በመስጠት ላይ የተሰማሩ አካላት ሊያተኩሩባቸው ይገባል ብለው የሚጠቁሟቸው የስጋት አካባቢዎች አሉ። ከውሃ ወለድ አሁንም ውሃ ጥረሱ በዚሁ በቀጠለ በተለይ እንደ አፋር ክልል ሱጉም የምንለዋለ መጋቢት አካባቢ አሁን መዝነብ ያለበት ማለት ነው ይችን ካልዘነበች አንድ ውሃ ያጥራል። በዛ ልክ ደግሞ የምግብ እጥረቱ ይከሰታል። ስለዚህ ያው ማልኖሩ ሽድ የሆነ አካባቢ ደግሞ ያው ነው ምግብ እጥረት ያለበት አካባቢ ማለት ነው አካባቢ ስለሆነ እቺ ዝናብ ካልጨመረች ወይ ካልጣለች ተያያዥ ነው የሚሆነው። ውሃ ወለዱም ሊከሰት ይችላል። ምክንያቱም ከሌለ በዛ ልክ ውሃ የለም ስንል ደግሞ ያው ማልነቱ ርሽኑ ምክንያቱም ውሃ ስንል ለሰውም፣ ለእንስሳ በዚያ በመኖም ስለምናጠቃልለው ዝናብ ካልዘነበ ምናልባት የተለየ ትኩረት ሊያስፈልገው ይችላል። ከመንግስትም ባለድርሻ አካላትም ከመንግስት በእርግጥ አሁን ባለው ሁኔታ አሁን የተጀመረው ድጋፍ መቀጠል እንዳለበት ነው የተገነዘቡ። ያው የመዘናጋት ሁኔታ ሊታይ ይችላል። እስካሁን ድረስ ባለው ሁኔታ የሚደርሱ የተለያዩ ችግሮች ሊኖሩ ይችላሉ። ከድርቁ ጋር ተያይዞ ለምሳሌ ውሃው ራሱ በድርቅ ጊዜ የመበከል ባህሪ ያመጣል። ያለው መሬት ውስጥም ያለው ውሃ ቢሆን ማለት ነው። በቂ ዝናብ በሌለበት ሰውንም ደግሞ ስንመለከተው የአእምሮ ችግር ሊያጋጥመው ይችላል። እነዚህ እነዚህ ሁኔታዎችን እርሱ አስተውለዋል። አይ እስካሁን በእርግጥ የጎላ ችግር የለም ኖርማል። ያ ውሃም ሲበላሽ በእርግጥ ቅድም እንዳ- ግራውንድ ዋተር አሁን የመሬት ውሃ የመሬት ውስጥ ውሃ በተለይ እነዚህ ቀለል ያሉ አንድ ሳት ምንላቸው መሬቱ ውሃ ባጣ ባጠረው ቁጥር ይወርዳል ግን እየተከታተልን ሲወርድ የሚያስፈልገው ህመት እየተጨመረ ውሃ እንዲቀጥል ነው እየተደረገ ያለው። ሳይኮሎጂካል እንደዚህ ያየሁት የለም። ኢቭን ከገበያ በተለይ ነው ያለሁበት አካባቢ ከገበያ ጨምሮ ብዙም ዲፕሬሽን የለም። ድህና ለማለት ይቻላል። እንደ ክልልም ከዚህ ብዙም የተለየ የለም። የሚለየው ምናልባት እቺ ያልናት ነገር ሁልጊዜ የሚጠብቋት አላገኙም፣ ምናልባት ልለይ ይችላል። እሱ ያው አብረን የምንጠብቀው ነው የሚሆን። እርስዎ ከፌዴራሉ መስሪያ ቤት ነው ከጤና ጥበቃ ሚኒስቴር ነው ወደዚህ ወደ አፋር አሁን የመጡት እና ምን ያህል እንደዚህ አይነት እንቅስቃሴ ተደርጓል? ስንት ቡድኖች ተሰማርተዋል ድርቅ በበዛባቸው በታየባቸው አካባቢዎች? እርስዎን የመሳሰሉ ማለት ነው። ፕሮግራም በእርግጥ የእነዚህ ታዳጊ ክልሎችን መሰረት ያደርጋል። በዋናነት ደግሞ በድርቁ አካባቢ የተጠቁ አካባቢ እንግዲህ ከታህሳስ መጨረሻ አካባቢ ጀምሮ ኦልሞስት አፋር አሁን በሁሉም ወረዳዎች ሰው አለበት። በእርግጥ ያው በስም ባልጠቅሳቸውም ባለን ኢንፎርሜሽን ከክልል ጀምሮ ስለዚህ የተሸፈነ ይመስለኛል። ቅድም እንዳልነው በጣም የተጠቃው ክልል ይሄኛውም ስለነበር ከአፋርም ደግሞ ያው ዞን ሶስት በዋናነት ከበድ ይለዋል። እርስ ዞን አንድ ነው ያሉት ዞን አንድ ነኝ። ስለዚህ ሁሉም ሰው አለው ለማለት ነው። ሌላው በስነ ምግብ አጥኚዎችና በድርቅ ሁኔታ ተመራማሪዎች ምግብ አለመኖር በራሱ በሽታ ነው፣ ምግብ አለማግኘት በራሱ በሽታ ነው ነው የሚባለው እና የምግብ አቅርቦቱ አሁን እንዴት ነው? እርሶ ባሉባቸው አካባቢዎች በተለይ ከአፋር የሚሰሙ አንዳንድ ስሞታዎች አሉ። በበቂ ሁኔታ አይደለም እየደረሰ ያለው ወይም ደግሞ የቤተሰብ ቁጥር ግምት ውስጥ ሳይገባ ነው ምግብ የሚሰጠው አስርም ሰው ኖረ ሀያም ሰው ኖረ የመጀመሪያዎቹ አምስት ሰዎች ብቻ ናቸው ምግብ የሚያገኙት እንደዚህ የሚባል ነገር አለ እና እርሶ እዛው ካሉ የምግብ እደላውንስ፣ የምግብ አቅርቦቱንስ ያያሉ፣ ያስተውላሉ? አዎ፣ አሁን እንዲሁ በትክክል ከማየውም ለመናገር መንግስት በየወሩ ሁለት አይነት አቀራረብ ነው ያለው። አጋጣሚ ይሄ ፕሮዳክቲቭ ሴፍቲኔት የምንለውና የእለት ምግብ ተብሎ ማለት ነው። ይሄ ኢመርጀንሲ ሪሊፍ አጣዳፊ ማለት ነው። አዎ ለልማት ሆን ለእለት ምግብ ነው እና እንዲያውም የአፋር ቁጥር እንግዲህ ምናልባት አንድ ነጥብ ሁለት አካባቢ ሊሆን ይችላል፣ ህዝቡ ማለት ነው አንድ ነጥብ ሁለት ሚሊዮን ሊሆን ይችላል። ሊበልቅም ሊያንስም ኤኒወይ እዚያ አካባቢ ነው። ትክክለኛ ቁጥር በእጅ አይኖርም። ለድርቅ የተጋለጠው ነው የሚሉኝ አይደለም፣ ጠቅላላ ህዝቡ ማለት ነው። በሴፍት ኔት እና በድርቅ የሚረዳው ግን በክልሉ ስናይ ከዚያ ቁጥር በለጥ ያለ ነው። እንዲያውም እንኳን ከኔ ቁጥርላ አጠር ለማለት ስለዚህ ብዙ ቁጥር ነው የሚያሳየው፣ እየቀረበ ያለ ማለት ነው። ስርጭቱም ቢሆን እኔ አሁን አንደኛው ሁላችንም ወይ በክልሉ አካባቢ ያለን ሰዎች የምናደርገው አንዱ የእርዳታ ስርጭቱ ፍትሐውነት ለምሳሌ በጎሳ ነበር ቀደም ሚስል ምናልባትም የቅርብ አስተዳደር በትክክል የእደላ ቀን ጠርቶ አለመስጠትን ይህን ይህን እንደ ክፍተት የሚታይ ነበር እና ይህን ትኩረት በመስጠት አሁን ለምሳሌ ያለፈው ስርጭት ቀን ይህን ነበር የምከታተለው እና ስለዚህ ለተገቢው ሰው እንዲደርሶ ከማድረግ በነበረው አካሄድ የመቀልበስ ወይም የመቀየር ስራ እየተሰራ ነው። ይህም ያው በክል እንደን ያለ ወይም ባለሙያዎች እየተሰራ እንደሆነ ነው። የእርዳታ ጥረት አለ ብዬ እኔ አልገምትም በ ግን ግን ቀደም ባሉ ጊዜዎች ሰው የሚለው ብሶቱን የሚያሰማው ትክክል ነበር ማለት ነው። አሁን የአሰራር ለውጥ እና እንደዚህ አይነት አቀራረብ ካለ አዎ፣ ምንድነው ምናልባት ያሰጣጥ እንትን ነው ክፍተት የነበር ብዬ የማስበው እኔ ያሰጣጥ ቅድም ያልነው ምናልባትም የሚሰጥበት ቀን እዛ አካባቢ እንግዲህ የተፈታተነ ነው። ምናልባትም ከሶስት ቀን በፊት እዚህ ድረሱ ካልተባለ ለነገ ቢባል አይደርስም። ስለዚህ አመቺ በሆነ ሰዓትና ተገቢውን ተመዝጋቢ ከማቅረብ አኳያ ክፍተት ነበር። ለምሳሌ በጎሳን ኤኒዌይ፣ ትንሽ ከኖርማል ዘንበል ያላካሄድም እንደነበር ነው። እና አሁን ሁላችንም ይህን ነው አንደኛው ማስተካከያ በተለይ መንግስት ካለችው ሲልክ ወይም አጋሮች ይህን ብለው ሲመጡ በትክክልም ለዋን ለተገቢው ሰው ለተጠቃሚው ይደርሳል ወይ የሚለው ነው። እሱ ነው። እንዲያውም እየታገልኩ ያለ በሶስት ቀን ነው እየተሳካልወት ነው። አዎ፣ እስከ ኢንፎርስመንት ማለት ማለት እንዲያውም ነው የተገኘው ሁኔታዎች አዎ፣ ኖርማል እንግዲህ ቅድም እንደተባባል ነው። ምግቡን የዕለቱን ምግብ መንጠቅ ከወንጀል አያንስም። እኛ ፍታቤር እንትን ማናይ ምክንያቱም ሕይወቱን ነጠቅከው ነው እየነጠቅ ነው ያለ ነው። ስለዚህ ጭኖ የተገኘ መኪና እንዳለ ነው የሚወረሰው። ስለዚህ መኪና እዚህ አካባቢ አይቆምም፣ እርዳታ ባለበት አካባቢ ስለዚህ ክትትሉ ጠንከር ያለ ነው ከኖርማል እንደ ወንጀል አይትን ማለት ነው። ጭኖ የተገኘ ማለት የእርዳታ እህል ሊሸጥ የሚያወጣ ማለት ነው። እንዴት ነው የሚፈጠረው? እሱ ሁኔታ አጋጣሚ አሁን እርዳታ ባለበት አካባቢ ነጋዴ ሊሸጥ ይችላል። ቅድም ያልናቸው እንግዲህ ሰውኛ ባህሪ የተለየ ስለሚሆን የሚሸጥ ካለ ኖርማልም ያው ህገወጥ ስራ የሚሰራ ከሆነ ይሄን ይሄን ለማስቀረት ለተገቢው ሰው፣ ለምሳሌ የሚበላጣን ጣን እየተባለ ስንድ የሚሸጥበት ሁኔታ አይኖርም፣ አይደለ? እንዲሁ ያው ከሁለቱ ሀቅ ማዕዘን ስናየው። ነገር ግን ተጭኖ ነው ወይ ደግሞ ገበያ ላይ የሚወጣ ከሆነ ምናልባት ተጠቃሚው ሰው አልመጣም ወይ አላወቀም የሚል ኢምፕሊኬሽን ይሰጣል ወይም መቢቱን ሳያቀርቶ ነው እየተነጠቀ ያለው የሚለውን ትርጉም ስላለው፣ ይሄን እኛ ከላከል ነው አንዱ እየሰራ ነው ያለ። ለእርዳታ የመጣው ምግብ በሽያጭ እንዳይሰጠው ለሰው ማለት ነው። ሌላ እህል ነጋዴ ይዞ የሚወጣውን እህል ከእርዳታው በምንድን ነው የምትለዩት? እንደዚህ አይነትም የንግድ እንቅስቃሴች ሊኖሩ ይችላሉ። ክር ነው ይሄ ምንድን ነው? የእርዳታው የእርዳ ክር ነው። ያው ኦረዲ ኮዶ ያቀረበት ተበትኖስ ወደ ሌላ ተገልብጦ በሌላ ቃል ይሸጥ አይችልም። አይ እሱ ለማለት ደግሞ ምናልባት ወደ መሀል ሀገር ሲሄድ የሀምሳ ኪሎ ግራም አይደለች ሴፍቲ ይጠብቃል እንግዲህ ገዢ ራሱ ማለት ነው ተቀያየረ ያየረ ለራሳቸውም አያስኬዳቸውም። ማርኬቱን ማለት እሱን የማድረግ እንትን እስካሁን አልደረስንበትም። ሰው ባይዞ በራሱ ይነግራል። የአካሄድ ክፍተቶችን ይነግራል። እንደዛ አይነት የለም መረጃ። እሺ ሆነ እሺ። ተከስ ለማይሄድላቸው ማለት ነው። መርሳላችሁ ጠለቅ ብሎ ወደ ሰው የማግኘት ማለት ነው። ይችሁ በተለይ በዚህ በምግንትን ዲስትሪቢሽን ላይ አዎ አዎ። ለምሳሌ እኔ አሁን እኔ ከአስተዳደር ወይ ምክንያቱም እዛ ተጠቃሚ ህብረተሰብ እኔ ቀርቡት፣ ስለዚህ ወጣ ባለመልና ተጠቅሞም እስከ ያው ቸክ የማድረግ ሁኔታዎች ነው። ይህ ሌላው አካባቢ ይህ ይጠቀማሉ ብዬ ገምታለሁ። ምክንያቱም ገረው ሰው የጠቋሚ ምንትን ማለት ነው እንደሚኖር መጠን ግለሰቡን ይህን እናደርጋለን ተጠብቁለት አላችሁ፣ ማንነቱን። አዎ ራሴችን ነው ማደርጋት ሁል ጊዜ ስህተት ካለ ነው። እንግዲህ ወደ ቅድም እንዳልኩት ወደ ኢንፎርስ እንደ ጋጣም እንደዚህ የጎላ እንደዚህ ነው እያረግ ያለ ይቆያሉ። እዛ ከአሁን በኋላ አንድ ወር አለኝ ገና ገና መሻሻል ሁኔታ አለ። የረሀቡም ሁኔታ የድርቁም ሁኔታ አለ ብዬ ነው የምገምተው። ለምሳሌ እዚህ ወረዳ ከመምጣታችን በፊት እኛም ነርሶች ሐኪሞችን እንልክ ነበር ከአዲስ አበባ ከፌዴራል ሆስፒታልም ከአዲስ አበባ አስር ከን እና በዚያን ጊዜ ጠንከር ያለ ወይም ኮምፕሊኬትድ ህጻናት ሁኔታ ነበር የመጓደስ በዚህ በምግብ እጥረቱ እና ከዛን ጊዜ ጀምሮ እኔም ከመጣሁበት ጀምሮ ምን እናደርጋለን፣ ይሄ ስክሪኒንግ ልየታ ማለት ነው። ወደ ተጋላጭነት ያው በስታንዳርዱ መሰረት ሳይገቡ በየወሩ አትሊስት መቶ ፐርሰንት በተቻለ መጠን እየተሰራ ነው ያለው የህጻናትን የመለየት። በእርግጥ እንደ ማህበረሰቡ እርዳታ እየቀረበ ነው። እነዚህን አጣጥመን እየሰራ ነው ያለ ነው። ለምሳሌ በስነ ምግብ እጥረት ወይ ኮምፕሊኬትድ የሆነ ህጻን የለንም አሁን። እናቶችስ ነፍሰጥሮችና አጥቢዎችን እንዴት ነው? እሱም ቅድም ባልኩት ነው። ለምሳሌ ከአንድ አራት ቨን ሊቀመም ቴንሽን የሚሰሩ ሰራተኞችን ጨምሮ ይህን እየሰራን ነበር። አትሊስት እስካሁን ባለችዋ ድህና ነው የሚል ግምት አለኝ። ይህኛውም ደግሞ አብረን የምንዞርበት ቅድም ያል ነው። ያቺ ሳፋዋ ለምሳሌ ይችን ፓኬጅ ቫይታሚን ያለው አንቲባዮቲክስ አለው። ያው ረዋል ና ይህን ከመስራት ድህና ነበር። የተወሰነ ቅድም ያል ነው። ከማህበረሰቡ እንሰራ ነበር። እንደኛ ወረዳ እንደ እኔ ያለበት ወረዳ ይሄኛው ምናልባት ስተሽኮ ወደ እኔ ስለምን ምሳለ ነው ብዬ ነው። ይሄ ድርቅ እንግዲህ በእጅግ የከፋና የተራዘመ ነው እና እስካሁን ድረስ እርስዎ ባዩት አካባቢ ለሕይወት አስጊ የሆነ ሁኔታ የተፈጠረበት አካባቢ ወይም ጊዜ አለ ነበረ? ድርቅ እንዳይ ይሄ ወረዳ በጣም ደህና ነው። ለምሳሌ ሰሞኑ ራሱ ዝናብ ነበር እና ጸሎቴ የተሰብ ነበር እኔም እና አንድ አዳር አጋጣሚ ታሪካዊ ቦታ ነው የምንለው ወደ ወሎም ተገ ትንሽ ከዚያኛው ጋር አያይ ነበር። አንድ ሁለት ምናምን በእርግጥ መኖ ገና ብዙም አልበቀለም። መግደግ አካባቢ የሚመጣ ወንዝ ወንዞች አሉ። ያው ጎርፎ ምንጭ ከማጎልበት ለእንስሳት ውሃ በቅርቡ የማግኘት እንትን ተጠቅመዋል። በባለፈውም ቢሆን የከፋሪ የዚህኛው ወረዳ ትንሽ በንጽፍር ሻል ያለ ነው። እሺ አጎራባቾች ውስጥ እንግዲህ ዞን ሶስት ላይ ነው እንግዲህ ከሁን በፊት ዞን ሶስት ላይ ችግሩ ጠንክ ነበር ከእንስሳት ጤና መክሳት ቁጥርን የመቀነስን እዘኛው አካባቢ ነው። እሱም ስታስቲክ ያው እንግዲህ ከሚመለከተው ማግኘት ይቻላል። የኔ ያለሁበት ወረዳ የተሻለ ብዬ ነው የምገምተው። ከዛ የሰሙት ነገር የለም እንደዚሁ በመረጃ ልውውጥ የሚሆን በዳጉ የሚሆን በማንኛውም ምናልባት የጤናው ሁኔታ የሰው በጣም የተቃወሰበት በምግብ እጥረቱ ምክንያት ለከፋ ጉዳት የተዳረገበት ሁኔታ ይኑር አይኑር እየሰሙት ነገር የለም። አይ ቅድም ያልነው ከእንስሳት ከምን ያው ትንሽ ጫናው ይበረታል እንጂ ከጤና አኳያ የተለየ ነገራት የለኝም። ምክንያቱም ባለ ሰው ጤና ላይ ማለት ነው። እዚህኛውም ኬዝ ነበር፣ ኬዞች ነበሩ፣ ኬዞች ነበሩ። መጀመሪያ አካባቢ ይታይ ነበር ግን በነበረው እንቅስቃሴ ህጻናት ኮምፕሊኬሽን ሳይወርዱ አሁን በምለው ቅድም የልየታ ወይ ስክሪኒንግ ስለተደረገ ሰላም ነው ያለው። ለምሳሌ ለሶስተኛ ብንሻንስ ያሰማራ ነው እና ለጤና ጥበቃ ምስጥር ራሱ ያንሶዎች ሐኪሞች ይሄ የነበረው ቅድም ያልኩት ክፍተት ከአካባቢው አቅም ትንሽ ተጨማሪ ድጋፍ ያበር ና ይህን ድጋፍ በመደረጉ የውቅን ምን ዘማ ስለ ተጠሪነት ላይ አሁን የተሻለበት ሁኔታ ነው ያለው። አጋጣሚ ሆኖ ዝናብ ገና ነው፣ ግን ከሌከማል ምክርሽን አኳያ አቶ ጌታናህ አብርሃ፣ በጣም አመሰግናለሁኝ። ለጊዜው ለማብራሪያው ሁሉ እግዚአብሔር ይስጥልኝ። አመሰግናለሁ።